ከማህበረሰብ okay, ለማህበረሰብ አቶ አሰፋ በቀለ የቀድሞው በኒው ሳውዝ ዌልስ የብላክታውን ፖሊስ የመድብለ ባህል ማህበረሰብ አገናኝ መኮንን፣ አቶ አዳሙ ተፈራ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት። አቶ አሰፋ በአሁኑ ወቅት ኢትዮጵያ ውስጥ የምርጫው ስርዓት አብቅቶ መጪው መስከረም ላይ የአዲስ መንግስት ይቆማል። ከዚህ በኋላ ያሉት የሚቀጥሉትን አምስት ዓመታት ጊዜያት ውስጥ አዲስ የሚሰየመው መንግስት ምን አይነት ብሔራዊ አጀንዳዎችን በቀዳሚነት አጀንዳው ሊያደርግ ይገባል የሚል አታ ያሉት በእርስዎ በኩል ከሳሁን ስለድሉ በጣም አመሰግናለሁ። ለረጅም ዘመናት ውጭ ስንኖር ያው እንደምታውቀው ሀገራችን ያለችበት ሁኔታ ሁላችን እያጠነቀ ነው ያለው። አሁን የደረስንበት ደርሰናል። እኔ በጣም ደስተኛ ነኝ። ኢትዮጵያ ውስጥ እንደዚህ አይነት መንግስት መጥቶ ሪፎርም የሚያደርግ መንግስት በየትኛውም ሀገር እንዲህ ተደርጎ አይታወቅም። በዛ ላይ ደግሞ የነበረው የምርጫ ስነስርዓት ሬሊ የምርጫ ቦርዱ የመንግስቱ የእያንዳንዱ የፖለቲካ ድርጅቶች ተሳትፎ ብቻ ሳይሆን እያንዳንዱ መራጭ የኔ ብሎ ተነስቶ ያንን የመሰለ ምርጫ አድርገው ውጤት ደረጃ መድረስ በቀላል የሚገመት ነገር አይደለም። የሚቀጥለው መንግስት ምን ምን ብሔራዊ አጀንዳዎች ማስተካከል አለበት የምለው ላይ ከዛሬ ድረስ የነበረው የአገዛዝ ስርዓት ወይም ኢትዮጵያውያንን አንድ የሚያደርግ የኢትዮጵያን ሁሉ ተወላጅ የሚወክል አይነት መስሎ አይታየኝም እና ከፊውዳል ስርዓት ነው የተነሳ ነው። ወታደራዊ አገዛዝ ነበረ። አሁን እነዚህ የዘረኛ አገዛዝ ነበረ። በዚህ በሰላሳ ዓመት ሙሉ ያለው ይሄ ሁሉ መስተካከል ያለበት ይመስለኛል። አሁን ለመጀመሪያ ጊዜ ነው በህዝብ የተመረጠ መንግስት የሚመጣው። ይሄ መንግስት የህዝብ ወኪል መሆን አለበት። የህዝቡን አደራ የሚሸከም መንግስት መሆን አለበት። እያንዳንዱ ኃላፊነቱን የሚገነዘብ መሆን አለበት። አንዱ እሱ ነው። ከዛ የተነስቶ ህጉንም ትንሽ ማየት የሚገባቸው ይመስለኛል። በጠቅላላው ሰለዝ የምን ሳይሆን ሀሳቤ መሻሻል ያለባቸው ብዙ ነጥቦች አሉ። መሻሻል አለበት። ህጉ ተጽፎ ረቆ ጸድቆ ስራ ላይ መዋል ሲገባው ስራ ላይ አይውልም። ተግባራዊ መዋል እንዳለበትም መገንዘብ አለባቸው። እያንዳንዱ ድርጅት መንግስታዊም ሆነ ግላዊ ድርጅት ሁሉ ህግን መተዳደሪያ ማድረግ አለበት። ያንን የሚያስተካክል መንግስት መሆን አለበት። ሌሎቹም ደግሞ የፖለቲካ ድርጅቶች በእውነቱ በምርጫው ላይ እንዳደረጉት አይነት ተመርጦ በስራ ላይ የሚመጣውን መንግስት መደገፍና ማስተካከል አለባቸው። መቃወም ያለባቸውን መቃወም አለባቸው። በስመ መቃወም ብቻ ዝም ብሎ አገር ገደብ እስክትገባ ድረስን መድረስ መድረስ የለባቸውም። እኔ በዛ ያለው አሁን አገራችን ያለችበት ሁኔታ በጣም አስቸጋሪ ነው። በጣም በተደስቻ ያለው ያልኩ በምርጫው ሁኔታ ነው እንጂ አገሪቷ ያለችበት ሁኔታ በጣም የሚያሳዝን ነው። ያንን ማስተካከል መቻል አለባቸው። ህዝቡ በጎሳ በእምነት ልዩነት ይህንን ማስተካከል የሚገባቸው ይመስላል። ህዝቡን የአንድ ሀገር ህዝብ የሚያደርግ መንግስት መሆን አለበት። በተለይ እኛ እዚህ አውስትራሊያ ውስጥ የምንኖር እኔ ከዚህ ተነስቼ እናንተ ቪክቶሪያ መጥቼ መኖር ይችላለሁ። ኩንስላንድ መሄድ መኖር ይችላለሁ። ኢትዮጵያ ውስጥ በህዝብ ደረጃ ይሄ አይቻልም። መንግስታዊ ህግ ብቻውን በቂ አይደለም። ህዝቡ ራሱ የሚተዋወቅና የሚከባበር አብሮ ተባብሮ አገርን ለመገንባት የራሱን ህይወትን ለመጠበቅ የሚፈልግ ህዝብ መሆን አለበት። ብሔራዊ አጀንዳ የሚሆነው ይሄ የህጉ ጉዳይ መታየት አለበት። አሁን ባለንበት ሁኔታ እና ወደፊት አገሪቷን ይገጥማሉ ብዬ የማስባቸው ነገሮች ስላሉ፣ ለምሳሌ ብሔራዊ ውትድርና መምጣት ያለበት ይመስለኛል። የትምህርትም ብሔራዊ መሆን አለበት የምልነት አለኝ። ቋንቋም ቢሆን ለምሳሌ አንድ ቋንቋ በተፈለገው ይሁን የአንድ ቋንቋ ትምህርት መማር አለባቸው። ሌሎቹ እንደዚሁ ሀገር አሁን ለምሳሌ በእንግሊዝኛ ነው የምንማረው፣ በኮሚኒቲ ደረጃ ሌሎች ሌሎች ቋንቋዎችንም እንማራለን። እንደዛ መሆን አለበት እና ብሔራዊ አጀንዳ ማለት ሁሉም ኢትዮጵያዊ የምግባባበት አንድ ቋንቋ፣ ለአገሪቷ ፍቅር ሲባል ደግሞ ሁሉም ወንድ ልጅ በተለይ በትምህርት ሀይ ስኩሉ ስጨርስ ወታደራዊ አገልግሎት መስጠት አለበት፣ ቢያንስ የሁለት አመት። እነዚህ እነዚህ ነገሮች ናቸው በኔ ስምት። አቶ አዳሙስ፣ በእርስዎ በኩል በቀጣዩ አምስት አመት ውስጥ አዲስ የሚቆመው መንግስት በአገር አቀፍ ደረጃ ምን አይነት ብሔራዊ አጀንዳዎችን ቅድሚያ ሊሰጣቸው ይገባል ይላሉ? አመሰግናለሁ፣ አቶ ካሳሁን። አቶ አስፋ እንዳለው ብዙ ቁልፍ ጉዳዮች፣ ትኩረት የሚሰጣቸው ነገሮች አሉ። እንደ ኢትዮጵያ ባለ የተወሳሰበ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ጉዳዮች ባሉበት ሀገር ውስጥ መቼም ዝርዝሩ በጣም ብዙ ነው። ይሄ ቢደረግ ያ ቢደረግ የሚለው ግን ቁልፍና እንኳን ናቸው የሚባሉት አሁን እንደተነሳው ህገ መንግስቱ ብዙ ጊዜ የተለያየ የውይይት መድረኮችም የተቃዋሚ ፓርቲዎችም ህብረተሰቡም የሚያነሳው ጉዳይ ስለሆነ የህገ መንግስቱ መከለስ ጉዳይ ቅድሚያ ከሚሰጣቸው አጀንዳዎች ውስጥ አንዱ ነው ብዬ አምናለሁ። በተለይ ይሄ አክራሪ ብሔረተኝነት የሚረግብበትና ብሔራዊ ግንባታ በሚኖርበት ጉዳይ ላይ አገራዊ ግንባታ በሚኖርበት ጉዳይ ላይ ኢትዮጵያዊነት የመንደረተኝነት ሳይሆን ኢትዮጵያዊነት በሚጠነክርበት በሚያበብበት ጉዳይ ላይ ብዙ ስራ መሰራት ያለበት እንዳለበት አምናለሁ። ሌላ አሁን ደጋግሞ የሚነሳል ልዩ ኃይል በየቦታው ያለው ለፖለቲካ ለመረጋጋት የተለያዩ ችግሮችን በመፍጠር በኩል አስተዋጽኦ እንዳደረገ ስለሚገመት እሱም አንድ መስመር ልጅ ይገባል እና አሁን ቅድምም፣ አቶ አሰፋ እንዳነሳው ለምሳሌ የብሔራዊ ውትድርና ነገርም ምናልባት አንዱ የዚሁን ችግር መፍቻ ሊሆን ይችላል እና ሌላው የውጭ ግንኙነት ነው። እንግዲህ አሁን በተከሰተው ሕግን የማስከበር ዘመቻ ላይ ትልቁ ክፍተት ሆኖ የወጣው የውጭ ግንኙነት በተመለከተ የዲፕሎማሲ ስራው እና ህብረተሰቡ እና መንግስት ኢንፎርሜሽን በሚለዋወጡበት እና የሚተጋገዙበት መንገድ ክፍተት ስላለ በተለይ የውጭ ግንኙነት ላይ በደንብ መሰራት ያለበት ይመስለኛል። ከዚህም ጎን ለጎን እንግዲህ እንደሚታወቀው ሀገራችን ከፍተኛው ቁጥር ወጣት እንደሆነ ይታወቃል። እና በተለይ የተለያየ ትምህርት እየጨረሱ የስራ ማጣት ጉዳይ አንዱ ትልቁ ስለሆነ እንግዲህ ኢኮኖሚውን ሪፎርም በማድረግ በኩል መንግስት ትኩረት የሚሰጠው ጉዳይ እንደሚሆን ይጠበቃል። መሆኑም አለበት። በተለይ የግል ቢዝነሶችም ሆኑ የተለያዩ የእርዳታ ግብረሰናይ ድርጅቶች ታግዘው የስራ እድል የሚከፍቱበት ሁኔታ እንደሚፈጠር እገምታለሁና እነዚህ እነዚህ ነገሮች እንግዲህ ቀጣዩ የአዲሱ የአምስት አመት ኃላፊነቱን የሚረከበው መንግስት ቅድሚያ ትኩረቶች ናቸው ብዬ አስባለሁ። አቶ አሰፋ ቀደም ከነሷቸው ነገሮች ውስጥ አንዱ በመንግስት በኩል ቅድሚያ ቢሰጥ ከሚሿቸው ውስጥ የህገ መንግስቱ መሻሻል፣ እንደዚሁም ደግሞ ትምህርት ወጥነትን በተመለከተ የብሔራዊ ውትድርና ግልጋሎትን አንስተዋል። ከህገ መንግስት ውስጥ ቅድሚያ መለወጥ ካለባቸው ብለው ቅድሚያ ሊሰጣቸው ይገባል የሚሏቸው የትኞቹ ይሆናሉ? አዳሩ እንዳለው ሀገራችን አሁን በብዛት ያሉት ወጣቶች ናቸው። እውነቱን ለመናገር እና ይህ ወጣት ስራ አጥ ከሆነ በአንድ ነገር ከንትር ካልተያዘ በጣም ችግሩ እየበዛ ነው የሚሄደው። በዛም ላይ ደግሞ የውጭ ኃይል አሁን እንደምናየው ነው፣ አሜሪካም ጭምር፣ የአውሮፓውያንም ጭምር የግብፅንም፣ የሱዳንምን የምናየው ነገር ነው። ወዴት እንደሚወርሰን አናውቅም። ስለዚህ አሁን ቅድሚያ ሊሰጠው የሚገባ ነው ብዬ የማስበው የውትድርና ሁን ነው የብሔራዊ ውትድርና ሁሉም የኢትዮጵያ ተወላጅ የሚሳተፍበት መሆን አለበት። እኔ ትዝለኛል፣ በሶማሊያ ኢትዮጵያን በወረረች ጊዜ ዘጠኝ ነው መሰለኝ ህዝቡ፣ ልምድ ያልነበረው ህዝብ ነው የተሳለፈው። አሁን የሁለት አመት ጊዜ በውትድርና ውስጥ ከቆየ አንድ ወጣት የሚጨብጦ ይዞ የሚሄደውን መሳሪያ እንኳን የማወቅ አቅም አለው። ያ በጣም አስፈላጊ ነው የሚሆነው። ሀገሪቷ ስጋት ላይ ናት ያለችው። ይሄ የውትድርና ይቅደም ላለው ትምህርት ደግሞ አብሮ መሄድም ያለበት ይመስለኛል። ምክንያቱም ትምህርቱ አንድ ወጥ መሆን አለበት። ብሔራዊ ትምህርት መፈጠር አለበት። አሁን ብዙ በቋንቋም የሚቸገሩ ሰዎች አሉ። በተለያዩ ቋንቋዎች እየተማሩ በኋላ ወደ ስራ አለም ስገቡ የሚቸገሩ ሰዎች አሉ። ይህም ትልቅ ለአገር ጉዳት የሚሆን ነው። እና እነዚህ ሁለቱ ነገሮች ቢቀድሙ እኔ የበለጠ ዋጋ አለው ብዬ ነው የማስበው። እንደዚህ ቀደም ሲል ከነሷቸው ዋነኛ ነጥቦች ውስጥ አንዱ የህገ መንግስት ማሻሻል፣ አለም አቀፍ ግንኙነት እና የዚሁኑ ምጣኔ ሀብት ማሻሻያ እና ብሔራዊ ውትድርና አንስተዋል። አሁን አሶሰፋም ብሔራዊ ውትድርና በተለይ የመከላከያ ኃይል ግንባታን አስመልክቶ አስፈላጊነቱን ጠቅሰዋል። እርሶ እስከምን ከምን አኳያ ነው ይህንን ጉዳይ የሚያዩትና አስፈላጊነቱንም በማንሳት ጥሪ ያቀረቡ ት ለምንድን ነው አቶ አሰፋ እንዳለው ኢትዮጵያ ከውስጥም ከውጭም ከሩቅም ከቅርብም የተለያዩ ኃይሎች ተነስተውባታል። ያው ግልጽ ነው፣ ለሁላችን የሚታወቅ ነገር ነው። የሀገሪቱን መከላከያ አቅም ማፈርጠሙ ጉዳይ ይደር የሚባል ነገር አይደለም። አሁን እያየን ነው። ለምሳሌ ከተለያየ ክልል በተለይ ከአማራ ክልል አካባቢ ህዝቡ ለነቂስ እየወጣ ይህን ነገር ለመቀልበስ ጥረት እየተደረገ ነው። ይሄ ግን በተደራጀና ቀደም ብሎ በታሰብበት መንገድ ቢሆን አንደኛ የኢኮኖሚ መናጋትን ይቀንሳል። ምክንያቱም ሀገርን ለመከላከል አንድነትን ለመጠበቅ የሚዘምተው ህዝብ ከስራው ላይ ከግብርናውም ላይ ተነስቶ ነው ይሄንን ነገር የሚያደርገው። ሁለተኛ ልክ አቶ አሰፋ እንዳለው የጥራትን ጉዳይ ጥያቄ ውስጥ ነውና፣ እሱ ብቻ አይደለም የሰውም ህይወት፣ በጣም የሰለጠነ ወታደርና ድንገት እንደው ሀገሩን ለመከላከል የሚነሳ እኩል ብቃት አላቸው ማለት አይቻልም። እና በጊዜው በሰላም ሰዓት የሰለጠነና የተዘጋጀ ሀይል ሲሆን ጠላትንም በብቃት ለመከላከል ይረዳል፣ እንደገና የሚጠፋውንም ህይወት ለመቀነስ ያግዛል። እና ብሔራዊ ውትድርና እንግዲህ በዓለም ላይ በደንብ የሚሰራበት ነገር ነው፣ የተለመደ ነው። ግዴታና ግዴታ ያልሆነ ብሔራዊ ውትድርና ተብሎ እጅግ ብዙ ሀገሮች ይሄንን ነገር ተግባራዊ እያደረጉ ነው እና ብሔራዊ ውትድርና ሲባል የእድሜ ልክ ነገር አይደለም። በእርግጥ ለረጅም ጊዜ ተግባራዊ የሚያደርጉ ሀገሮች አሉ። ከስድስት ወር ነው ብዙ ጊዜ የተለመደው። ያ ማለት እንግዲህ ለሀገርም ለመከላከያ ኃይልም የበለጠ ምንጭ እንዲኖረው፣ ወጣቶችም ከሚኖራቸው ልምድና ተመክሮ ምናልባትም በዛ ሁኔታ በመሳብ የኢትዮጵያን መከላከያ ሰራዊት ለመቀላቀልም እድል ስለሚያገኙ እንደገና ግን ላይም የግልም ጠቀሜታ ያለው እና ሰፊ ነው። ብሔራዊ ውትድርና ለሀገርም ለግለሰብም ጠቀሜታ ስላለው ያ ነገር ተግባራዊ መሆኑ ጉዳይ አስፈላጊ ነው። ኢትዮጵያ ውስጥ አዲስ አይደለም። ከዚህ በፊት ሆኗል፣ ግን በተለያየ ምክንያት በነበረ አሉታዊ ቀስቀሳና እንደገና የተራዘመ የሰላሳ ዓመት ጦርነት ተካሄዶ ስለነበር ለብሔራዊ ውትድርና ጥሩ ግምት አልነበረም። ዞሮ ዞሮ ግን ይሄ በደንብ የሚሰራበት ከሁለተኛው ዓለም ጦርነት ቀደም ብሎ የተጀመረ ተግባር ስለሆነ ለእኛም ሀገር በጣም ጠቃሚ ነው። በተለይ ቅድም እንዳልነው ሰባ በመቶ ያህሉ የኢትዮጵያ ሕብረተሰብ ወጣት እንደመሆኑ መጣል በዚህ ነገር ላይ ለመሳተፍ አይተናል። አሁን በራሳቸው አነሳሽነት በፈቃደኝነት ሀገራቸውን ለመከላከል የኢትዮጵያን አንድነት ለመጠበቅ የሚዘምቱትን እያየን ነው። ያ ስሜት ካለ በእውቀት የታገዘ ቢሆን ደግሞ የበለጠ አስተማማኝ ዘላቂ ሊሆን ይችላል የሚል ግምት ስላለ። አቶ አሰፋ በቀለ፣ የቀድሞው የኒው ሳውት ዌልስ የብላክ ታውን ፖሊስ ምድብለ ባህል ማህበረሰብ አገናኝ መኮንን፣ አቶ አዳሙ ተፈራ፣ የቀድሞ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ስለኝ ካሳሁን እንግዲህ መበርታት ነው። ብዙ ጊዜ እንደሚናገረው አንድ ሰው ያስባል፣ ብዙ ሰዎች ይሰማሉ፣ ከዛ ውሳኔ ሰጪ አካላት ደግሞ ያን ተቀብሎ ስራ ላይ አውሏል ለማየት ያብቃል። አመሰግናለሁ። በጣም አመሰግናለሁ አቶ ካሳሁን ለተሰጠነ እድልና በሀገራችን ወቅታዊ ጉዳዮች ላይ አንዳንድ ነገሮች ላይ ለመወያየት ይህንን ሁኔታ ስላመቻችን እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።